በዳርፉር የተፈናቃዮች መጠለያ ህጻናት በረሀብ እየሞቱ ነው። በሱዳን በምግብ እጦትና ተያያዥ በሽታዎች ምክንያት ሰዎች እየሞቱ ባሉባቸው ቢያንስ አምስት ስፍራዎች ረሀብ መግባቱን የተባበሩት መንግስታት ድርጅት አውጇል። ከነዚህ ስፍራዎች መካከል አንዱ በግጭቱ ምክንያት ከበባ ውስጥ ያለውና በሰሜን ዳርፉር የሚገኘው ዛምዛም የተፈናቃዮች መጠለያ ነው። የአሜሪካ ድምፁ ሄነሪ ዊልኪንስ መጠለያቸውን ለቀው የወጡ ተፈናቃዮችን አነጋግሮ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። ስሙ እንዲጠቀስ ያልፈልገው ተፈናቃይ ከዛምዛም መጠለያ ወጥቶ ሱዳንን ከሻል በሚያዋስነው ድንበር ላይ ከሚገኘው ሌላ የተፈናቃዮች መጠለያ ደርሰዋል። በሰሜን ዳርፉር ከሚገኘው የዛምዛም መጠለያ ጀምሮ ያለውን እና አስቸጋሪውን 340 ኪሎ ሜትር ርቀት መንገድ የተጓዘው በእግሩ ነው። መጠለያው ረሃብ የሚታይበትና ከሱዳን ሰራዊት ጋር በመዋጋት ላይ ባለው የፈጥኖ ድራሽ ኃይሉ ከበባ ውስጥ የሚገኝ ነው። ተፈናቃዩ ለደህንነቱ ሲል ስሙ እንዲጠቀስ አልፈለገም። በዛምዛም እየሆነ ያለው አሳዛኝ ነው። ፍንዳታዎቹ ሰውን እየጨረሱ ነው። ገንዘብ የለም። ምግብ የለም። አንዳንዴ በቀን አንድ ጊዜ ነው የምንበላው። እርሱና በዛምዛም መጠለያ የሚገኙ ሌሎች የማኅበረሰቡ አባላት በረሃብ ተጎድተው የሞቱ 25 ሕፃናትን እንደቀበሩ ያውሳል። ተመድ እንደሚለው የዳርፉር የተወሰነው ክፍል በረሃብ ተመቷል። ይህም በዓለም ከሰባት ዓመታት ወዲህ የመጀመሪያው ረሃብ የታወጀበት ስፍራ ያደርገዋል። የረዴድ ቡድኖችና ነዋሪዎች እንደሚሉት 300 ሺህ ተፈናቃዮችን የያዘው መጠለያ በፈጥኖ ደራሽ ኃይሉ ተደጋጋሚ የከባድ መሣሪያ ድብደባ ይደርስበታል። የፈጥኖ ደራሽ ኃይሉ ጃንጃዊድ ከተሰኘውም ሚሊሻ የተወለደ ነው። ስሙ እንዲጠቀስ ያልፈለገውና ወደ ቻድ ከሸሹት ውስጥ አንዱ የሆነው ሌላው ተፈናቃይ ይህን ይላል። መጀመሪያ እዚህ ስንመጣ የሰብአዊ ድርጅቶች ስላሉ ደህንነታችን የተጠበቀ የሚሆን መስሎን ነበር። ጃንጃዊድ ጥቃት የሚፈጽምባቸው አልመሰለንም ነበር፣ ግን አጠቁ። ተፈናቃዩ ጨምሮ እንዳለው አዛውንቶችና ሕጻናት ቀድሞው ከሚሞቱት ውስጥ ናቸው። ብዛት ያኔ አዛውንቶችና ሕጻናት ይበልጥ የተጋለጡ ናቸው። በምግብና ሕክምና እጦትና ምክንያት በርካታ ቤተሰቦች ልጆቻቸውን አጥተዋል። የዓለም ምግብ ፕሮግራም በበኩሉ እንዳለው ረሃቡ የተከሰተው በግጭት ምክንያት ነው። ሌኒ ኪንዝሌይ በሱዳን የፕሮግራሙ የኮሚኒኬሽን ኃላፊ ናቸው። ዋናው ነጥብ እንደሚመስለኝ ይህ ሰው ሰራሽ ግጭት ነው። ስለዚህ ረሃቡም ሰው ሰራሽ ነው። መፍትሄውም ሰው ሰራሽ ብቻ ነው ሊሆን የሚችለው። እዚህ ያለው ሁኔታ በዓለም ለረዥም ጊዜ ያልታየ ረሃብ ከመፍጠሩ በፊት ለሰብአዊ እፎይታ ሲባል ግጭቱ መቆም አለበት። በቻድ ለሚገኙ ተፈናቃዮች ምግብ በማዳረስ ላይ የሚገኘው ተመድ እንደሚለው በዳርፉር የሚታየው ረሃብ በያዝነው የፈረንጆች ዓመት አጋማሽ ላይ ወደ ተጨማሪ አምስት ክልሎች ሊስፋፋ ይችላል። ሄንሪ ዊልኪንስ ከቻድ ለላከው ዘገባ፣ እንግዲህ ወሊነኝ ዋሽንግተን ዲሲ።